ከሰሜን ኢትዮጵያ ጦርነት በኋላ ይገባኛል ጥያቄ ከሚነሳባቸው የትግራይና አማራ ክልል አዋሳኝ አካባቢዎች የተፈናቀሉ ሰዎችን የመመለሱ ስራ በወጣው የጊዜ ሰሌዳ መሰረት እየተፈጸመ ባለመሆኑ ችግራቸው መባባሱን ተፈናቃዮች ተናግረዋል። ከጸለምቲ ወረዳ መፈናቀላቸውን ለአሜሪካ ድምጽ የገለጹት አስተያየት ሰጪዎቹ እስከ ግንቦት ሰላሳ ቀን እንዲመለሱ ለማድረግ ታቅደው እንደነበረ አውስተው እስካሁን ግን አለመመለሳቸውና ከክረምቱ ወቅት መዳረስ ጋር ተያይዘው ችግሩ ሊባባስ እንደሚችል አመልክተዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደርና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን አስተዳዳሪ አቶ ከሊላ ሀጋዚ ከጸለምቲ ወረዳ ከጦርነቱ በኋላ የተመሰረቱ የአስተዳደር ና የጸጥታ መዋቅሮች በፌዴራል የጸጥታ ኃይሎች እስካሁን እንዲፈርሱ አለመደረጋቸው ለተፈናቃዮቹ በወቅት አለመመለስ ምክንያት እንደሆነ ጠቅሰዋል። ሙልጌታ ጽባይ ይህን ጉዳይ ዝርዝር ይነግርናል። በፕሪቶሪያው የሰላም ስምምነትና በፌዴራል መንግስት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልል አዋሳኝ አካባቢዎች አንዱ የሆነው የጸለምት ወረዳ ተፈናቃዮች እስካለፈው ግንቦት ሰላሳ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ድረስ ወደ ቀያቸው እንዲመለሱ የጊዜ ሰሌዳ እንደተቀመጠ በትግራይ ክልል ጊዜያዊ አስተዳደር ቢገለጽም እስካሁን ግን ሳይመለሱ በየመጠለያ ጣቢያዎች ውስጥ በችግር እየኖሩ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ከጸለምቲ ወረዳ ማይ ትክሊ ከተባለ መንደር ባለፈው አመት ጥቅምት ወር ከባለቤታቸውና ከሁለት ልጆቻቸው ጋር መፈናቀላቸው የገለጹት አቶ ገብረ ኪዳን ተወልደ አሁንም በእንዳባጉና የተፈናቃዮች ማዕከል ውስጥ ያለ በቂ እርዳታና መጠለያ እየኖሩ እንደሚገኙ አመልክተዋል። አቶ ገብረ ኪዳን ሰኔ ወር ገብቶ የተፈጸመ ነገር ባለመኖሩ ተስፋ አስቆራጭ ሆኗል ይላሉ። ወደ ብዙ ተስፋ ዘጊያን አልነበር ግን አሁን ግን መንግስት አስ አደራጅቶ ወደ ቀያችን ልንመለስ። አርሶ አደር መሆናቸውን የገለጹት አቶ ገብረ ኪዳን የክረምቱ ወቅት እየተዳረሰ በመሆኑ የእርሻ ጊዜያችን ሳያልፍ ለመመለስ እንፈልጋለን ሲሉ ሂደቱን እንዲፋጠን ጠይቀዋል። ካለማጣ ከተማ ተፈናቅለው ለአንድ አመት ከስምንት ወራት ከቆዩ በኋላ ሰሞኑን ወደ ቀያቸው እንደተመለሱ የገለጹት አቶ ኃይለ ገብረ መድኅን የተባሉ በበኩላቸውም ወደ ሀገራችን ስንመለሱ አንድ ሀገራችን ላይ ከሀያ ወራት በኋላ መምጣታችን አንድ ደስ የሚመስሉ ሲሆን ሁለተኛው ግን ሀገራችን በታ ዘርፍ ላይ በጣም አስጊ ሁኔታ ላይ ስላለች ይሰጋል። እኛ ተፈናቃዮች ብቻ ሳይሆን ነዋሪን በአሁኑ ሰዓት ፈቅሰን ያለን ከጸገዴ ወረዳ ተፈናቅለው በአብይ አድ ከተማ በተፈናቃዮች ማዕከል በችግር እያሳለፉ እንደሚገኙ የገለጹት አቶ ብርሃነ ታፈረ ደግሞ እስከ ሰኔ ሰላሳ ቀን ሁለት ሺህ አስራ ስድስት ዓመተ ምህረት ወደ ቀያቸው እንደሚመለሱ ቃል እንደተገባላቸውና በተስፋ እየጠበቁ እንዳለ ተናግረዋል። እንደምታወቀው ራሁም አለ በሽታውም አለ። እንግዲህ ያው ተፈናቀ እንደኖሩ እየኖር ወደ አራት አመታችን ተቃረ ነው የምን ተፈናቃይ ዞሮ ህዝብ ይባል አትሌጀክስ እስከአሁን በቃ ትሄዳላችሁ ትሄዳላችሁ እንጂ አሁን ተጨባጭ የተሰራ ነገር የለም። እዙ በተስፋም አንዳንዴ ተስፋ ያደርጋል፣ አንዳንዴ ደግሞ ልብስ ደግሞ ተስፋ ያቋርጣል። እንደዛ ነው። በቃ ያን አሁን በመጠለያ ያለው ህዝብ ያው እንደምታውቀው አራት ዓመት የተቀመጠ ፕላስቲክ እንደ እንደምንሆን በንፋስና በፀሐይ ተቀራዶ ፈረምቱን በጣም አስጊ ነው። በተለይ አሁን አጃመሩ ከፍተኛ ዝናብ ጀምረዋል። ጠባቄ ለመሆን አንፈልግ ምር በጉዳዩ ላይ ከትግራይ ክልል የማህበራዊ ጉዳይና መልሶ ማቋቋም ቢሮ እንዲሁም የኮሚኒኬሽን ጽሕፈት ቤት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የክልሉ የሰሜን ምዕራብ ዞን ምክትል አስተዳዳሪ አቶ ከላለ ሀጋዚ የጸለምቲ ወረዳ ተፈናቃዮችን በጊዜ ሰሌዳው ለመመለስ ያልተቻለው የፌዴራል የጸጥታ ኃይሎች በአካባቢው ከጦርነት በኋላ የተመሰረቱ አስተዳደሮችና የጸጥታ መዋቅሮችን እንዲፈርሱ ባለማድረጋቸው ነው ብለዋል። ታካሪዎች እንዲወጡ ታጣቂ ኃይሎች እንዲወጡና መከላከያው ስራው እንዲሰራ በዛው ገብቶ መጀመሪያ በሱ እንደሱ መሰረት በኋላ ደግሞ ተፈላቃዩ ወደ ቀዩ ተመልሶ ክረምት እየገባ ስለሆነ አሁን ካልተዘጋጀ ደግሞ ለሚቀጥለው በጣም አስቸጋሪ ሁኔታ ስላለ የክልሉ ምክትል ፕሬዚደንት ሌትናንት ጀኔራል ታደሰ ወረደ ባለፈው ሚያዝያ ወር መጨረሻ በሰጡት መግለጫ እስከ ሰኔ 30 ቀን ድረስ ተፈናቃዮችን አጠቃሎ ለመመለስና ከጦርነቱ በኋላ በአካባቢዎቹ የተመሰረቱ አስተዳደሮችን በማፍረስ አዲስ አስተዳደር ለመመስረት ከፌዴራል መንግስት የጸጥታ አመራሮች ጋር እንዳደረጉት በገለጹት ውይይት ከስምምነት ላይ መደረሱን መናገራቸው ይታወሳል። በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል። የፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤትና የአደጋ ስጋት ስራ አመራር ኮሚሽን አመራሮች በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ የሚጠሩት የትግራይና የአማራ ክልሎች አዋሳኞች ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር የነበሩና ከጦርነት ፍጻሜ በኋላ በአማራ ክልል ስር እየተዳደሩ እንደሚገኙ ይታወቃል። በምክትል ጠቅላይ ሚኒስትር ማዕርግ የዲሞክራሲ ስርዓት ግንባታ ማስተ የማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ የአዋሳኝ አካባቢዎቹ የይገባኛል ጥያቄ በሕግና በሰላማዊ መንገድ እንዲፈታ ከስምምነት ላይ መደረሱን ገልጸዋል። ለዚህም ሁሉንም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም